Okay. بس راديو لا ما هبرسة. ما هبرسة. ما هبرسة. ما هبرسة. በምዕራብ አውስትራሊያ ፐርዝ ውስጥ በባህር ዳርቻ ሲዋኝ በተነሳ ማዕበል ህይወቱ ያለፈው ማቲያስ ቴድሮስ በክረጽዮን የቀብር ሥነ ሥርዓት ለመፈጸም ወላጅ እናቱ ከኢትዮጵያ እስኪመጡ እየተጠበቀ መሆኑን ቤተሰቦቹ ገለጹ። ሳውዲ አረቢያ ጅዳ ተወልዶ ከአንድ ዓመቱ ጀምሮ አዲስ አበባ ጎፋ ካምፕ አካባቢ ያደገውና ከሶስት ዓመት በፊት ትምህርቱን አቋርጦ ወደ አሳዳጊ ወላጆቹ ምዕራብ አውስትራሊያ ፐርዝ የመጣው የ16 ዓመቱ ማቲያስ ከአዲስ ህይወቱ ጋር በፍጥነት መላመድ የቻለ ተግባቢ እንደነበረ የሚያውቁት ያስታውሱታል። አሳዳጊ እናቱ ወይዘሮ ሲና ሲሳይ ማቲያስ ካጎቶቹ ልጆችና ከጓደኞቹ ጋር ወደ ባህር ዳርቻ በመሄድ ዘና ማለት ማሰቡን እንደገለጸላቸው፣ አስፈላጊውን አልባሳት ማዘጋጀታቸውን፣ በባህሪው ከቤት መውጣት የማይወድ ጊዜውን በትምህርትና በጥናት የሚያሳልፈው ማቲያስ የእረፍት ጊዜውን ለመዝናናት የሄደበት ባህር ዳርቻ ድንገተኛ ማዕበል መነሳቱን፣ ከዘመዶቹ መካከል አንደኛዋ የመስጠም አደጋ ውስጥ እንዳለች በመረዳቱ ራሱን ከማዳን የዘመዱን ህይወት ታድጎ በማዕበል መወሰዱን በወቅቱ የተከሰተውን አደጋ በተመለከተ ይናገራሉ። እዚህም መጥቶ እኔ ጋር ያው ቤተሰብ ጋር ነው። እኔና ባለቤቴ ነን። ባለቤቴ ከከተማ ውጭ ነው የሚሰራው፣ ካንትሪ ሳይድ እየወጣ ነው የሚሰራው እና ከኛ ጋር ነው የሚኖረው። በጣም ጥሩ መልካም ባህሪ ያለው ነው። ጥሩ ክርስቲያን ነው። በጣም መልካም ልጅ ነው። በጣም ኳየት ነው ማለት ትልጅ አይደለም። በትምህርቱ እጅግ በጣም ጎበዝ በጣም ትምህርቱ ላይ የሚያተኩር ዓላማ ያለው ልጅ ነበረው። ቀኑ ሰኞ ቀን ነው። አየሩ አጋጣሚ ሰላሳ አምስት ሰላሳ ስድስት ይሆናል ወይዘ የነበረው እና ከአጎቱ ልጆች ጋርና ከጓደኞቹ ጋር ወድ እንደሚሄድ ነገረኝ። ከቤተሰብ ጋር እንደሚሄድ ወደ ቢች ዛሬ አየሩ ቆንጆ እንደነበረ ነገረኝና እኔም ደግሞ ፈቃደኛ ነኝ፣ ምክንያቱም ብዙ የመውጣት ባህሪ ያለው ልጅ አይደለም እና ቤት ውስጥ ብቻውን እንዲሆን ስላልፈቀድኩ እኔም ደስ ብሎኝ እንደሚሄድ ተነጋግረን፣ ጠዋት ማለዳ እኔም ስራ ሄድኩ። ሰኞ ዕለት ስመለስ ተነስቶ ተዘጋጅቶ ጠበቀኝ። እኔም ደግሞ ልብስ የሚለብሳቸውን አዘጋጀሁለት። ጠይቆኝ ይሄን ላድርጎ ይሄን ላድርግ አለኝ። እነሱን አብረን ተነጋግረን አዘጋጅተን ምን ብለን አራት ሰዓት ላይ ወደ ጓደኞቹ ጋር ሄደ። እና ከካኖቹ ጋር ሄደ አብሮ ማለት ነው። ከዛ በኋላ ነው እንግዲህ ቆይቶ ነው አጋጣሚ ተደውሎ የተነገረኝ። በቦታው ላይ የነበሩ አብረው ቆዩ፣ አብረው ውሃ ውስጥ ነበሩና አጋጣሚ ማዕበል ይመጣል። ያ ማዕበል ሲመጣ አንድ የቤተሰብ ልጅ ነችና እሷ ትንሽ አስቸገራትና እሷን ለማዳን ብሎ ወደ ውስጥ ሂዶ እሷን መተንፈሳቅቷት ነበር እሷን ካነሳት በኋላ ነው እሱ፣ ወደ ውስጥ ትንሽ ማዕበል እንትን አለው አስቸገረው መሰለኝ። የእሷን ህይወት አትርፎ እሱ ግን በዛውን ተመለሰ። ከኢትዮጵያ ጀምሮ ዋና ይችላል፣ ግን የባህር ግን ያው አልፎ አልፎ ነው የምንሄደው። ታውቃለህ፣ እዚህ ሀገር ሳምንት ሲሆን ነው እንጂ በየጊዜው ወደ ቢች አንሄድም። እና አጋጣሚ ሆኖ ነው በቃ እንግዲህ ጊዜው ስለሆነ ነው ነገሮች የተከናወኑት ብየ እላለሁ። በሄሊኮፕተር በጀት በብዙ ነገር ነው ነገሩን ያተከታተሉት ግን ያው ነገሮች እንደተጠበቁት አልተገኙም። በዛው ሰከንድ ነው ነገሮቹ በተከናወኑ በአስር ደቂቃ ውስጥ ነው ሁሉ ነገር ፖሊስ፣ ሄሊኮፕተር ሁሉ ነገር የተከናወነው። ግን አጋጣሚ ሆኖ ነገሮች እንደተጠበቁት አልሆነም። ለኮሚኒቲው እጅ ጋር ግን በጣም እናመሰግናለን። ኢትዮጵያን ኮሚኒቲ፣ የኤርትራን ኮሚኒቲ አፍሪካን ኮሚኒቲ በአጠቃላይ ደግሞ በፐርዝ ያሉ ሙሉ የአውስትራሊያ በአጠቃላይ ላይፍ ሲቨሮች በሁሉ ነገር እጅግ አድርገን በጣም እናመሰግናለን። ለሶስት ተከታታይ ምሽትና ቀናት በባህር ዳርቻው በተደረገ ፍለጋ የማትያስ ህይወት አልፎ መገኘቱን የሚገልጹት አሳዳጊ አባቱ አቶ ዘላለም ወንድሙ፣ በሚማርበት ትምህርት ቤት ምርጥ ስድስት ከሆኑ ተማሪዎች አንዱ መሆኑን፣ በሚቀጥለው ዓመት ዩኒቨርሲቲ ለመግባት በዝግጅት ላይ እንደነበረ ይገልጻሉ። አጋጣሚ እኔ ስራ ቦታ ነበርኩኝ። ወጣ ብዬ ነው ምሰራ ወደ ማይኒንግ ሳይት። እንደ አጋጣሚ ከስራ ስመለስ ባለቤቴ ጋር ስደውል የተፈጠረውን ነገር ነገረችኝ። ከዛ በኋላ ቀጥታ ወደ ፓስተሬ ነው የደወልኩት። እሱ ጋርም ስደውል ፍለጋ ላይ ነበሩ። እንደ ኔክስት ሞርኒንግ ፍላይት እኔ ወደ ፐርዝ መጣውኝ ያው ኒውሱም ጥሩ አልነበረ። ማቲያስ አክቸዋሊ በጣም ጂነስ የሆነ ልጅ ነው። ማለት በትምህርቱም በትምህርት ቤቱም ካሉት ቶፕ ሲክስ ተማሪ ከኮሌጁ አንዱ ነው። ያው የሚቀጥለውን ወራቶች ውስጥ ራሱን እያዘጋጀ ነበር ወደ ዩኒቨርሲቲ ለመሄድ አጋጣሚ ሆኖ እነኝህ ነገሮች ተፈጥረዋል። በጣም ጥሩ ክርስቲያን የሆነ ልጅ ነው። በሱ ጀኔሬሽን ላሉ ኢትዮጵያኖች ምሳሌ የሆነ ልጅ ነው በጣም በጣም ዲስፕሊንድ ነው። ከእድሜው በላይ በጣም የሚያስብና አላማ ያለው ልጅ። ስዊሚንግ ፖል መዋኘት እና ወደ ኦሽን ሄዶ መዋኘት ልዩነት አለው እና የእኛ ማህበረሰብ ደግሞ ብዙን ጊዜ ኦሽን ሄዶ የመዋኘት ባህልም የለንም። ትንሽ እሱ ለየት ያለ ትሬኒንግ ይፈልጋል መሰለኝ ዌቭ ሲመጣ እንዴት ቻሌንጅ እንደምታደርግ እና በወቅቱ እሱ ሲዋኝ እንግዲህ አብራት የነበረችው ቤተሰብ ለማትረፍ ሲል ነው ራሱን ህይወት አሳልፎ የሰጠው። ፈርዚ ያሉትን ኢትዮጵያን ኮሚኒቲ፣ በሁለት አለም ላይ ያሉ ብዙ ኢትዮጵያኖች ይህን ኒውስ የሰሙ ይመስለኛል እና ስፔሻሊ እዚህ አካባቢ ያሉ ኢትዮጵያን ኮሚኒቲ፣ ኤርትራን ኮሚኒቲ እና አፍሪካን ኮሚኒቲ እና ኦል አውስትራሊያንስ በአካባቢው የነበሩ ፖሊሶች፣ ላይፍ ሴቨሮች፣ ኤመርጀንሲ ሪስፖንዳዎች ሁሉንም ማመስገን እንፈልጋለን። በተቻላቸው መጠን የመጀመሪያውን አክሲደንት በተፈጠረ በጣም በህይወት ለማግኘት ብዙ ጥሯዋል። ያው ነገሮች አልተሳካላቸውም እና ሁሉንም ማመስገን እንወዳለን። አጎቱ ፓስተር ተስፋዬ መብርሃቱ ማቲያስ፣ ለእኔ የእህቴ ልጅ አጎቱ ነኝ። ማቲያስ ስነስርዓት ያለው ቅን፣ ሩቅ እልም የነበረው ብልህ፣ እግዚአብሔርን የሚፈራ እዚህ በሚኖርበት ከተማ ፐርስ ለብዙ ልጆች አርያ የሆነ በመንፈሳዊ ህይወቱ ጠንካራ እምነት የነበረው ጎበዝ ተማሪ ነበረ ሲሉ ያስታውሱታል ተስፋዬ መብራቱ ገብረ ማርያም እባላለሁ ፓስተር እና የቤተ ክርስቲያን መጋቢ ነኝ ማትያስ ለእኔ የእህቴ ልጅ እኔ ለሱ አጎቱ ማለት ነኝ ስለዚህ ይሄ ልጅ ገና ከህፃንነቱ ከአንድ አመት ጀምሮ አውቀዋለሁ ማትዬ በጣም ዲሲፕሊን የሆነ እጅግ በጣም በክርስቲያን ቤተሰብ ውስጥ ያደገ እዚህም ከተማ ከመጣ ጊዜ ጀምሮ በተለይ በወጣቶቹ ዩዝ ግሩፕ ውስጥ እጅግ በጣም አክቲቭ የነበረ እና ብዙዎችን ደግሞ በመልእክቱ በቴክስት ሜሴጅ የሚሆን በብዙ ኢንኬሬጅ እያደረገ ወደ እግዚአብሔር ሀሳብ የሚመራና እጅግ ዲሲፕሊን የሆነ ልጅ ነበር። በመንፈሳዊ ሕይወቱ በጣም ጠንካራ እምነት ያለው አሁንም ትልቅ ተስፋ በእግዚአብሔር ላይ የጣል ነው። ትናንት በነበረው በእግዚአብሔር በክርስቶስ ኢየሱስ ላይ የነበረው እምነት፣ በሱስ ማመኑ ዛሬም በዘላለም ሕይወት መንግስት ውስጥ እንደገና እንደምናገኘው ተስፋ አድርገን በዛ ነው እየተጽናናን ያለ ነው። ማትያስ በእምነቱ ጠንካራና በጣም ሰው አፍቃሪ፣ ጓደኞቹን በተለይ ወዳጅ በሚያስፈልግ ነገር ሁሉ ረዳት የሆነ ልጅ ነበረ። በትምህርቱም እንደዛው። በተለይ ባለፉት ጊዜ የትምህርት ቤቱን መሪዎች፣ የእምነት አባቶች ሁሉ አግኝተን ባደረጉለት ስነ ስርዓት ውስጥ የትምህርት ጥንካሬውን፣ የባህሪውን መልካምነት ከአስተማሪዎቹና ከትምህርት ቤቱ ዳይሬክተሮች ሁሉ እንዲሁም ከጓደኞቹ አብረውት ከተማሩት ማወቅና መረዳት ችለናል። ትምህርት ቤቱ ራሱ ትልቅ ነገር ጥሎበት ነበር እና ይማርበት የነበረው ሜርሲ ኮሌጅ ይባላል። ይህ ሜርሲ ኮሌጅ እጅግ በጣም ልባቸው በሱ ምክንያት አሁን የተሰበረ እጅግ ብዙዎች ያዘኑበት፣ እንዲሁም ደግሞ በጣም ከምንጠብቀው በላይ ትልቅ የሆነ የጸሎትና የሻማ ማብራት ስርዓትን በትምህርት ቤት ካምፓስ ውስጥ እኛን ቤተሰብ ሁሉ አድርገውለታል እና እጅግ በጣም እንድናመሰግናቸው እንወዳለን። እንድናመሰግን የምንወደው የአውስትራሊያን ፖሊስ በዚህ በአየር በባህር ላይ የሚንቀሳቀሱ በቦት ይዘው ጀልባ ይዘው ላይፍ ሴቨሮች በተለያየ ማሽን እነዚህ ሰዎች እስከ መጨረሻው ቀን ድረስ ከእኛ ጋር ሳይለዩ ስለቆዩ የአውስትራሊያን ፖሊስ እና አብረዋቸው የሚሰሩትን በስካብራ ቢች እና ትሪጌት የሚትባል አካባቢ ላይ ያሉ ማህበረሰቡ ሌሊቱን ሁሉ ከኛ ጋር ሲፈልጉ ያደሩ ሰዎች ናቸው እና የአውስትራሊያን ሰዎች በተለይ እዚህ ፐርዝ ከተማ የሚኖሩ ሰዎች በሙሉ፣ ነጮቹ ሳይቀር ሀዘኑ ሐዘናቸው ነበር የእኛ ብቻ ሳይሆን የእነሱም ሐዘን ስለነበረ ልናመሰግናቸው እንወዳለን። እንዲሁም የኢትዮጵያ ኮሚኒቲ የምስጋናና የሻማ ማብራት እሁድ ዕለት አድርገን ነበር የተገኘው ኮሚኒቲ ከኢትዮጵያን ኮሚኒቲ ከኤሪትሪያን ኮሚኒቲ ከአፍሪካን ኮሚኒቲ አውስትራሊያን ኮሚኒቲ፣ ይህ ነው የሚባል ቁጥር አይደለም እዛ የተገኘው እና እነዚህን ሁሉ ከልብ ልናመሰግን እንወዳለን። እንዲሁም የእምነት አባቶች የኦርቶዶክስ የእምነት አባቶች የፕሮቴስታንት የእምነት አባቶችን እጅግ አድርገን ልናመሰግን እንወዳለን። ስለዚህ ኮሚኒቲው በተለይ ያሳየን ትብብርና ያደረገው ትልቅ ነገር በፍጹም ሊዘነጋ የሚገባ ስላልሆነ እጅግ አድርገን ኢትዮጵያን፣ ኤሪትሪያን ኮሚኒቲ፣ ኦል አፍሪካን ኮሚኒቲ ከልብ እናመሰግናለን። በአውስትራሊያ ያሉ የተለያዩ መስሪያ ቤቶች በተለይ ስተርሊንግ ችግሩ የተፈጠረው በስተርሊንግ ኮሚኒቲ ሴንተር ውስጥ ስለሆነ እነዚህ ሲቲ ስተርሊንግ የሚባለው በጣም እሱ በተለይ ኢቫ የምትባል እህት እስካሁን ድረስ ከጎናችን አልተለዩም እና ሲቲ ኦፍ ስተርሊንግን ከልብ ልናመሰግን እንወዳለን። እና በጣም ይሄንን ምስጋና ማቅረብ እወዳለሁ። ምናልባት የፈነራሉን ጊዜ ባዮሎጂካል እናት ወደዚህ እንድትመጣ እየተጠበቀ ነው። አንዳንድ ነገሮች እየተከናወኑ ነው። እሷ እግዚአብሔር ረድቷት ነገሮች አልቀው በሰላም ከመጣች በዛን ጊዜ እንወሰናለንና ለኮሚኒቲያችን በማሳወቅ የቀብሩን ስነ ስርዓት አብረን የምንፈጽመው ይሆናል ማለት ነው። ኤስቢኤስ ለማትያስ ቴድሮስ በክረጽዮን ወላጆች፣ ዘመድ፣ ጓደኞች መጽናናትን ይመኛል። ለኤስቢኤስ ሬዲዮ ኤልያስ ጉዲሳ ቪክቶሪያ